Starting a new life in Australia isn't easy. A lot of companies have rejected me. Sometimes I feel like, oh, I'm going to quit, I've given up. Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts. Hagarinya report. የኢትዮጵያ አየር መንገድ ወደ አውስትራሊያ የቀጥታ በረራ ጅማሮ እቅዱን በአውሮፕላን እጥረት ሳቢያ እስከ 2028 ማራዘሙን አስታወቀም። አስታወቅም ይሁንና የታዘዙት የአውሮፕላን ግዢዎች ርክክብ ቀድሞ ከተሳካ ከዚያ በፊት ሊጀምር እንደሚችል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። የኢትዮጵያ አየር መንገድ ግሩፕ በቅርቡ ወደ አውስትራሊያ ከአዲስ አበባ የቀጥታ በረራ እንደሚጀምር አስታውቆ የነበረ ቢሆንም በበረራ ኢንዱስትሪው እያ ያጋጠመ ባለው የትላልቅ አውሮፕላኖች ግዥና ኪራይ እጥረት የተነሳም እቅዱን መከለሱን አስታውቋል። በስካይላይት ሆቴል በተሰጠው የስድስት ወራት የስራ አፈጻጸም ሪፖርት ወቅት የግሩፑ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንዳሉት የአውሮፕላን እጥረት ትልቁ ፈተና ሆኖ መቀጠሉን አንስተዋል። ለአየር መንገዱ የቀጥታ በረራ ስድስተኛ አህጉር ተደርጋ የተያዘችው አውስትራሊያም በዚህ የተነሳ በቅርቡ የአገልግሎታችን ተደራሽ አትሆንም ሲሉ አብራርተዋል። እስከ ሃያ 28 እንደ ፈረንጆቹ ድረስም ሊራዘ ይችላል ሲሉም ጠቁመዋል። ይሁንና ዋና ስራ አስፈጻሚው በግዢ ትዕዛዝ ላይ ያሉት ትላልቅ አውሮፕላኖቻቸው ቀድመው የሚረከቡ ከሆነ ግን በፍጥነት የቀጥታ በረራ ወደ አውስትራሊያ ልናደርግ እንችላለን ሲሉም አስታውቀዋል። በመግለጫቸው አቶ መስፍን እንዳሉት አየር መንገዱ የተለያዩ ስኬቶችን አስመዝግቧል። በበጀት ዓመቱ መንፈቃ ዓመት አራት ነጥብ አራት ቢሊዮን ዶላር ገቢ አግኝቷል። ገቢው ከቅዱ የሁለት በመቶ ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ14 በመቶ ብልጫ እንዳለው ዋና ስራ አስፈጻሚው ገልጸዋል። አየር መንገዱ ካገኘው አጠቃላይ ገቢ ውስጥ 22 በመቶ ከእቃ ጭነት ወይም ከጋርጎ የተገኘ ገቢ መሆኑንም ጠቁመዋል። አየር መንገዱ ባለፉት ስድስት ወራት ውስጥ 10.64 ሚሊዮን መንገደኞችን ማስተናገዱን የገለጹት ዋና ስራ አስፈጻሚው በዚሁ ጊዜ ውስጥ ደግሞ 451 ሺህ ቶን ጭነት ማጓጓዙንም አመልክተዋል። አየር መንገዱ ዓለም አቀፍ መዳረሻዎቹን ከ145 በላይ እንደዚሁ የአገር ውስጥ መዳረሻዎችን ደግሞ 23 እንዳደረሰም ተናግረዋል። በስድስት ወራት ጊዜ ውስጥ ሰባት አዳዲስ አውሮፕላኖችን ወደ ስራ ማስገባታቸውን የገለጹት ዋና ስራ አስፈጻሚው የኢትዮጵያ አየር መንገድ የሚጠቀሙባቸው አውሮፕላኖችም 147 ደርሰዋል ብለዋል። በሌላ በኩል የአሜሪካ መንግስት በኢትዮጵያውያንና በሌሎች ሀገራት ዜጎች ላይ በጣለው የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱ የአየር መንገዱ ገቢ ላይ አሉታዊ ተጽዕኖ ማሳደሩን አክለው ተብሎ ገልጿል። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የፍልሰት ቪዛ ወይም ኢሚግራንት ቪዛ መስጠት እንደምታቆም የሀገሪቱ የውጭ ጉዳይ መስሪያ ቤት ባለፈው ጥሩ ወር አስታውቆ እንደነበር ይታወሳል። ይህ ውሳኔ የሚመለከታቸው በዩናይትድ ስቴትስ የሚገኙ ዜጎቻቸው ተቀባይነት በሌለው መጠን ከመንግስት ድጎማ የሚቀበሉ ሀገራትን እንደሆነ መስሪያ ቤቱ በወቅቱ መግለጹ ይታወሳል። የኢትዮጵያ አየር መንገድ በአሁኑ ወቅት ከአራት አፍሪካ አየር መንገዶች ጋር በአጋርነት እየሰራ እንደሚገኝ ዋና ስራ አስፈጻሚው ጨምረው ገልጿል በሌላ መልኩ ደግሞ የነገሌ የጎሬ መቱና የደብረ ማርቆስ አውሮፕላን ማረፊያዎች ግንባታ በተያዘው በጀት ዓመት ተጠናቀው ሚያዝያ ወር ላይ ይመረቃሉ ሲሉም ተናግረዋል የትምህርት ሚኒስቴር የዘንድሮው የ12ኛ ክፍል ሀገር አቀፍ ፈተና መቶ በመቶ በበይነ መረብ ይሰጣል አለም። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፉት ሁለት ዓመታት ፈተናው በወረቀትና በበይነ መረብ ድብልቅ ሲሰጥ እንደነበረ አንስተው በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ግን ሙሉ በሙሉ በበይነ መረብ ለመስጠት ቅድመ ዝግጅት ማጠናቀቃቸውን ገልጸዋል። ለዚህም የተለያዩ ግብአቶች ለክልሎች ድጋፍ እየተደረገ መሆኑን የትምህርት ሚኒስትሩ ጠቅሰው በፈተና ጣቢያዎች በቂ የኢንተርኔት ሁኔታ አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ላይ እንደሚገኙ ገልጸዋል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር፣ ኔትወርክ እና አማራጭ የኃይል አቅርቦት እንዲኖራቸው ልዩ ትኩረት ሰጥተው መዘጋጀት አለባቸው ያሉት ፕሮፌሰሩ፣ ለተፈታኝ ተማሪዎችን በቂ ስልጠና መሰጠት እንደሚገባ አሳስበዋል። የትምህርት ሚኒስቴር ተማሪዎች የሚለማመዱባቸው ሞዴል ፈተናዎች በበቂ ሁኔታ የተዘጋጁ መሆኑን ጠቅሶ ተማሪዎች አስቀድመው እንዲለማመዱና ስልጠና እንዲያገኙ Madragi ke Balsilem የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊ ሞሊቶ አባይነህን ጨምሮ 11 አመራሮችና ባለሙያዎች ላይ ከባድ የሙስና ወንጀል ክስ ተመሰረተም። ክስ የተመሰረተባቸው ተጠርጣሪዎቹ በመንግስትና በህዝብ ላይ ከ168 ሚሊየን ብር በላይ ግምት ያለው ጉዳት አድርሰዋል በሚል ተጠርጥረው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መቅረባቸውን የከተማዋ ኮሚኒኬሽን ቢሮ አስታውቋል። ተጠርጣሪዎቹ በቦሌ ክፍለ ከተማ ወረዳ 13 አየር መንገድ አካባቢ የሚገኝንና ለህዝብ መናፈሻነት የተከለለ ስፍራን በጥቅም በመመሳጠር ለግል ማህበር አሳልፈው ሰጥተዋል በሚል እንደሆነ በምርመራ መዝገቡ ላይ ተመልክቷል። ተጠርጣሪዎቹ 2905 ካሬ ሜትር ስፋት ያለውንና መጀመሪያ ባዶዋ ፓርክነት በኋላም ዊንዶ ኦፍ አፍሪካ የሚል ስያሜ የተሰጠውን ለከተማዋ መተንፈሻ አረንጓዴ ስፍራ ፕሮጀክትነት የታለመውንና በመሬት ባንክ ውስጥ ያለን ይዞታ ነው ያለ ህጋዊ ምክንያት ሰነድ አልባ ይዞታ በማለት ለግል ጥቅማቸው ሲሉ ተላለፉት ተብሏል። በዚህም በፖሊስ ቁጥጥር ስር ውለው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ተጨማሪ የጊዜ ቀጠሮ ተጠይቆባቸው ምርመራው ቀጥሏል ብሏል። የአዲስ አበባ ኮሚኒኬሽን ቢሮ ያሰራጨው መረጃም የኢትዮጵያ መንግስት ሉዓላዊ ድንበር ጥሶ ገብቷል ያለውን የኤርትራ ሰራዊት በአስቸኳይ እንዲያስወጣ ለኤርትራ ደብዳቤ ጻፈም። በኢትዮጵያ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ቅዳሜ ጥር 30 ቀን 2018 ዓም ተፈርሞ ለኤርትራው የውጭ ጉዳይ ሚኒስትር በተጻፈ ደብዳቤ ኤርትራ የኢትዮጵያ ሉዓላዊ ድንበርን በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ ትገኛለች ይላል። የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን ያስታወሰው ደብዳቤው፣ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችን እና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ የጥቅም ጉዳዮችን ለመፍታት በቅን ልቦናና ድርድር ለመሳተፍ ፈቃደኛ ነንም ይላል። የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሩን ይገልጻል። ሁለቱ ሀገሮች በሚዋሰኑባቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂዎች ቀጥታ የቁሳቁስ ድጋፍ እና እርዳታ እንደሚያቀርብ በመጥቀስም ተከሷል። የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛት ጥሶ በመግባት ከሚፈጽመው ጥሰት እንዲታቀብ በተደጋጋሚ ቢጠየቅም ጥረቱ ሰሚ አለማግኘቱን በደብዳቤው ተመልክቷል። የኢትዮጵያ መንግስት የሁለቱን ሀገሮች የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመካከር ዝግጁ መሆኑንና በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌ ለው በመሆኑ ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል ደብዳቤው አመልክቷል። ይሁንና ኤርትራ ጉዳዩን አጣጥለዋለች። ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የምርጫ ማኒፌስቶውንና የምርጫ ምልክቱን ይፋ ሲያደርግ የስንዴ ነዶ የምርጫ ምልክቱ መሆኑን አስታውቋል። ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የምርጫ ማኒፌስቶውንና የምርጫ ምልክቱን ባስተዋወቅበት መድረክ የፓርቲው ምክትል ፕሬዝዳንት ተመስገን ጥሩነ፣ የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊው አደም ፋራህ፣ እንደዚሁም ሌሎች የፓርቲው ከፍተኛ አመራሮች ተገኝተዋል። ፓርቲው በሰባተኛው ጠቅላላ ምርጫ የሚወከልበት የምርጫ ምልክቱ የስንዴ ነዶ መሆኑንም አስታውቋል። ሀገርኛ ሪፖርት Starting a new life in Australia isn't easy. A lot of companies have rejected me. Sometimes I feel like, "Oh, I'm gonna quit. I've gave up." Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress, listen now wherever you get your podcasts.